sport. ጤና ይስጥልኝ አድማጮች፣ የኢትዮጵያ ብሔራዊ የእግር ኳስ ቡድን ትናንት ካሜሩን ውስጥ ከኬፕ ቬርዴ ጋር ባደረገው የመጀመሪያ ግጥሚያው አብዛኛውን ሰዓት በአስር ተጫዋቾች ተጋጥሞ አንድ ለዜሮ ተሸንፏል። ቡድኑ በስምንተኛው ደቂቃ አካባቢ በተከላካዮች በተሰራ ጥፋት የቀይ ካርድ ሰለባ ከሆነበት ጊዜ አንስቶ ከኬፕ ቬርዴ በኩል ይደርስበት የነበረውን ጫና ሲከላከል ቆይቷል። ስለ ጨዋታው አጠቃላይ ሁኔታና ስለ ቀጣይ ግጥሚያ ማብራሪያ የሚሰጠን የስፖርት ጋዜጠኛ አነጋግረናል። በጀርመን ቡንደስሊጋ በርካታ ተጫዋቾቹን በኮቪድ-19 የተነሳ ማሰለፍ ያልቻለው ባያር ሚኒሽን ሽንፈት ገጥሞታል። በአንጻሩ ተከታዩ ቦሩሲያ ዶርትሙንድ ሲመራ ቆይቶ የማታ ማታ ለድል በቅቷል። በሳምንቱ መጨረሻ የተከናወነው የእንግሊዝ ኤፍ ኤ ካፕ ጨዋታ ቀጥሎ ዛሬ ማታ ማንቸስተር ዩናይትድ በኦልትራፎርድ ስታዲየሙ አስቶን ቪላን ይገጥማል። አብራችሁን ቆዩ እግር ኳስ በካሜሩን አስተናጋጅነት በሚከናወነው ሰላሳ ሶስተኛው የአፍሪቃ ዋንጫ ውድድር ላይ ተሳታፊ የሆነው የኢትዮጵያ ብሔራዊ የእግር ኳስ ቡድን ትናንት ከኬፕ ቬርዴ ጋር ባደረገው የመጀመሪያ ግጥሚያው አንድ ለዜሮ ተሸንፏል። የሶከር ኢትዮጵያ የስፖርት ድረገጽ አዘጋጅ ሚካኤል ለገሰ ቡድናችን ገና ከመነሻው ቀይ ካርድ ማግኘቱ እጅግ እንደጎዳው ገልጧል። ቡድኑ ከሰማኒያ ደቂቃ በላይ በአስር ተጫዋቾች ብቻ ተወስኖ ለመጫወትም ተገዷል። ስለ ቡድኑ ጠንካራና ደካማ ጎን ለመናገር በትናንቱ ሁኔታ አስቸጋሪ መሆኑን ሚካኤል ጠቁሟል። ብዙ ነገሮችን እንዳንል የሚያደርገን ነገር ይመስለኛል። ይሄ ግምግሙ ይሄ ነበር ጠንካራ ጎኑ፣ ይሄ ነበር ደካማ ጎኑ ብሎ ለመናገር በጣም በጣም ከባድ ይመስለኛል ጨዋቷን የወሰነች ተርኒንግ ፖይንት ስለነበረች ማለት ነው። ቀይ ካርድ ነው ችሏ ቀይ ካርድ ብዙ ነገሮችን የምታፍራለች ይመስለኛል ይህም ደግሞ በእግር ኳስ ውስጥ የሚፈጠር ነገር ነው ብሎ ማለት ነው የሚሻለው። ያው ከቀይ ካርዱ በፊትና ከቀይ ካርዱ በኋላ እያለን ብናወራ ጥሩ ምስል እናገኝ ይመስለኛል። አንተ እንዳልከው ከሰማንያ ደቂቃዎች በላይ ወሙ በጎዶሎ ተጫዋች ነበር ሲጫወቱ የነበረው። በጎዶሎ ተጫዋች በትልቅ ውድድሮች ላይ መጫወት ያለውን በጣም በጣም ልጅ ታውቀዋለህ። የሚመረካል ሱፐሪዮሪቲ ይወሰድባሃል። እንደገና ደግሞ አሰልጣኝ በተዋዋታም ቀይ ካርዱን ተከትሎ ያደረጉት የተጫዋች ለውጥም ደግሞ ሌላም አወዛጋቢ ነገር የሚያስነሳ ጉ ነገር ታሳቢ ያደርግ የቡድኑን ጨዋታ ትናንት ስትመለከተው በመጀመሪያዎቹ ስምንት ደቂቃዎች የአሬድባ የሜዳ ላይ በነበረበት ሰዓት ቡድኑ ከዚህ ቀደም በሚታወቅበት ኳስን መስፍቶ ለመጫወት የሚፈልግ ቡድን ነበረ ሜዳ ላይ ስንመለከት የነበረው ያው የሚፈልግ ያልኩት ምክንያት ያለኝ ሲያደርግ ስላልተመለከት ነው ማለት ነው በአብዛኛው ኳስን ለመቀባበል እና መስፍቶ ለመውጣት በሚጥርበት ጊዜ የኬቨርዴ ተጫዋቾች እዛው የኢትዮጵያ ተጫዋቾች ከሜዳቸው ሳይወጡ አፍነው ፕሬስ አድርገው ኳሱን ለመቀበል ነበር ጥረት ሲያደርጉ ነበሩ። ምናልባት የቀይ ካርዱንን ምንጭ ተመልክተው አስተውላችሁ ከሆነ በዚህ የፕሬሲንግ አማካኝነት የተገኘ ቀይ ካርድ ነው። ብዙዎቻችን ያሬድ ባዬ ጥፋት ሰርቷል እና ያሬድ ባዬ የኢትዮጵያ ብሔራዊ ቡድን ዋጋ አስከፍሏል እንላለን እንጂ ለያሬድ ባየ ጥፋት ዋነኛ ምክንያት ተደርጎ መነሳት ያለበት የሚመስለኝ ያስቻለው ታመነ ኳስ ይመስለኛል። ያስቻለው ታመነን የተሳሳተ ባክፓስ ለማረም በሚጥርበት ጊዜ ነው ያሬድ ባየ ጥፋቱን ሰርቶ በቀይ ካርድ ወጥጠው እና ያስቻለው ታመነ ደግሞ የባክፓስ ስህተት ያመጣው ደግሞ ከዚህ ከኬት በርዴዎች በደንብ ተሳርጎ ከመጫወት ወይም ከመጫወት የመጣ ይመስለኛል። ነው ጫና ፈጥሮ የመጫወቱ ሁኔታ በኬቬርዴ ተጫዋቾች ላይ በደንብ ጎልቶ ነበር ይስቷል የነበረው። በተለይ በግራ ክንፍ በኩል ከፍተኛ ጫና ሲያደርጉ ነበር፣ በቀኝም በኩል ቢሆን ማለት ነው በክንፍ ተጫዋቾቻቸው በኩል ረዥም ኳሶችን በማሳለፍ የሚያደርጉት ጥረት የኢትዮጵያ ብሔራዊ ቡድንን ዋጋ ያስከፍለው ይመስላል። በተለይ ወደ መጨረሻዎቹ ደቂቃ ላይ አርባ አምስቱ መደበኛው ደቂቃ ካለቀ በኋላ ገፍተው ሲሄዱ የነበረው ጫና እና በተከላካይ መስመር ላይ በእኛ በኩል የነበረው ክፍተት ምናልባት ትም ሁሉም ማለት በሚቻልበት ሁኔታ ወደ ኋላ መመለስ የነበረባቸው ይመስለኛል። የመከላከል ሁኔታው ምን ይመስላል? ምክንያቱም የኢትዮጵያ ብሔራዊ ቡድን ብዙ ጊዜ ከተመለከትከው ወደ መጨረሻዎቹ ደቂቃዎች ላይ የሚቆጠርበት ግቦች የሚያነጋግሩ ይመስለኛል። እና ጫናው ሲፈጠር በኬቨርዴ በኩል ግቡ የሚጠበቅ ነበር። አስቀድሞ እንደው በደንብ ለሚከታተል ሰው ይሄ ነገር የሚያስብል ነገር ነበር። እሱ ላይ ምን ትላል? ልክና ይሄ ለዘመናት ብሔራዊ ቡድናችን ዋጋ ሲከፍልበት የነበረ ጉዳይ ነው። የዚህ ትኩረት ማነስ ችግር ጨዋታ በሚጀምርበት ሰዓት እና ጨዋታ በሚያልቅበት ሰዓት በሁለቱም አጋማሾች ላይ የተጫዋቾቻችን፣ ተከላካዮቻችን ብቻ ሳይሆን አጠቃላይ የቡድን ተጫዋቾች የትኩረት ማነስ ችግር ለዘመናት ዝሙን ዋጋ ሲያስከፍል ነበር። ትናንትና የሚሆነ ይሄኛው ነገር ይመስለኛል። የመጀመሪያ አጋማሽ ተገባዶ በጭማሪ መጀመሪያ ደቂቃ ላይ ብዙ የተቆጠረው ምን ጥያቄ የለውም። የዚህ ትኩረት ማነስ ጉዳይ ከቀይ ካርዱ በመቀጠል ቡድን ዋጋ ያስከፈለ ይመስለኛል። እንዳልከውም ደግሞ በዚህ በቀኝ መስመር በኩል የኬፕ በርዴ ተጫዋች በተለይ ጋሪ ሮድ ገዜ የተባለ ተጫዋች በደንብ የኢትዮጵያን ተከላካዮች ዘርዘር አድርጎ ለመጫወት ሲጠር ነበር እና ለዚህኛውም ለኬፕ በርዴዎች መስመር የማጥቃት እንቅስቃሴ ትክክለኛ መስትሄ ስላላገኘንም ይመስለኛል ተረጋጅም ጫናዎች በተለይ በረጋጅም ኳሶች ከመስመር የሚነሱ ኳሶች ከሚቸገር የነበረው ነው። እንዳልከው ይህኛው ራሱ አንድ የትኩረት ማነሱ ችግርና ክላስ ደግሞ የኬፕ በርዴዎችን የመስመር ላይ አጫወት በተለይ ደግሞ በቀኝ በኩል ላይ የነበሩ የመስመር አጫወት አለመታታችን ይመስለኛል ቢያንስ ግብ እንድናስተናግድ እና እንደገና ደግሞ ተደጋጋሚ ጫና እንዲፈጠርብን የሆነው። ከዚህ ውጭ ግን የኳስ መጫወት ፍላጎታችን ደግሞ በጣም የተገደበ መሆኑ ደግሞ በቶሎ ምላሽ እንዳንሰጥ ያደረገ ይመስለኛል። ምናልባት ቁጥሩን ተመልክተው ከሆነ እርግጥ በጎደሎ ቁጥር ስለሆነ ስሚጫወት የነበረው በትላንትና ጨዋታ ላይ በፖሴሽኑ ተበልጠን ነበር። ኳስን በማንሸራሸር አርባ ሶስት ለ ሀምሳ ሰባት በሆነ ስሌት ነበረ የተበለጥ ነው። ምናልባት እዚህ ላይ ለመጨመር ያህል የኢትዮጵያ ብሔራዊ ቡድን ኳስ መስርቶ ለመጓዝ ነው ጥረት ሲያደርግ የነበረው ረዥም ኳሶችን ወይ ዲያጎና ወደ ጎን የሚደረጉ በስያፍ የመሳሰሉ ነገሮችን አልተመለከትንም። የኬቨርዴ ተጫዋቾች ምንም እንኳን ተመሳሳይ የሚባል አቋም ቢኖራቸውም ማለት ነው ከኢትዮጵያ ብሔራዊ ቡድን ጋር እንደ ካሜሮን ግዙፍ አይደሉም፣ መካከለኛ የሆነ ሰውነት ያላቸው። ለአጥቂዎቹ የሚላኩ ኳሶች ራሱ የተወሰኑ ሙከራዎች ነበሩ፣ ግን በትክክል አጥቂ ጋር ኳስ ሲደርሱ አልታዩም ና በእለቱ ጫዋ በተለይ በጣም ጉልህ ሚና ያበረከተ ሁሉም ጥረት አድርጓል፣ ግን ግብቅ ጠባቂው ከፍተኛ የሆነ ተክለ ማርያም ሻንቆ ድንቅ የሚባል አይነት አስተዋጽኦን ያደረገው ተከላካይ፣ ተቀይሮ የገባው ተከላካይንም ቢሆን የተሳሳተውን ነገር በሚገርም ሁኔታ በአንግሉ በኩል አድኗል። እና በሚቀጥለው ጨዋታ አሁን የሚገጥመን የሰውነት ፍትጌ ያለበት ጠንካራ ተክለ ሰውነት ያላቸው ፈጣን የሆኑ በረዥም ቅብብሎች የሚጫወቱ ፍጥነት እና ፕሬር ጫና በመፍጠር የሚጫወት ቡድን ጋር ነው የምንጋጠመው። በዛ ላይ ደግሞ ከሀገሩ ጋር ማለት ነው፣ አዘጋጁ ሀገር ካሜሮ ማለት ነች እና የኢትዮጵያ ብሔራዊ ቡድን አሁን በነበረው ሁኔታ ያው ብዙ መተንተን አይቻልም ብልሃል በጎዶሎ ስለተጫወቱ፣ ግን ባለው ሁኔታ ተመስርተን ከግብ ጠባቂ ጀምሮ እስከ ተከላካይ፣ አማካይ እንዲሁም አጥቂ መስመር ላይ ምን ማድረግ ይጠበቅባቸዋል ትላለ? ቀጣይ ጨዋታዎቹን በተመለከተ ምንስ እድል ይኖረናል? ተስፋ ይቀጥላል ብዬ አስባለሁ። እንግዲህ ተስፋ ይቀጥላል፣ የሰው ልጅ የሚያኖረው ተስፋ ስለሆነ። ግን ደግሞ ትላንትና የኢትዮጵያ ብሔራዊ ቡድን ጨዋታ ከመጀመሩ በፊት የካሜሮን የቡርኪና ፋሶን ጨዋታ እየተመለከት አይኒ ላይ ድቅ ምስል የነበረው የሐሙሱ የመጀመሪያው የካሜሮን ጨዋታ እና በቀጣይ የምናደርገው ብሩኪናፋሶ ጨዋታ ነበረ። እንዳልከው በጣም ፊዚካሊ ጅ ናቸው፣ የካሜሮንም ሆነ የብሩኪናፋሶ ጨዋታ በቅድም የምንጫወተው ከካሜሮን ጋር ስለሆነ ስለ ካሜሮን በደምብ ስት በጣም ጅ ናቸው። ከምንም በላይ ደግሞ ትራንዚሽን በእግር ኳስ አምስት መሰረታዊ ነገሮች አሉ ማጥቃት፣ መከላከል ከማጥቃት ወደ መከላከል ከመከላከል ወደ ማጥቃት የሚቆሙ ኳሶች የሚባሉ የእግር ኳስ ጨዋታን የሚወስኑ ፒላሮች አሉና በነዚህ በእነዚህ ሁሉም አምስቱም ወሳኝ ነጥቦች ላይ በጣም በጣም አደገኞች ናቸው። በተለይ ደግሞ ከመከላከል ወደ ማጥቃት የሚያደርጉት ትራንዚሽን በጣም በጣም አስገራሚ ነበረ። ኳስን መሰረት ካደረገው አጫወታቸው የበለጠ ደግሞ ፊዚካል ፕሬዘንሳቸውንም ደግሞ አክለውበት ነው የሚጫወቱት። ትላንትና አስተውለት ከሆነና ይህኛውን ነገር እንዴት እኛ እንቋቋማለን? የሚለው በጣም በጣም ነበር ትናንትና ሲያሳስበኝ ነበረው ያቀጣዩ ቦታ በጣም ኮንሰርን ይሆናል ብዬ የማስበው ይህኛው ጉዳይ ይመስለኛል። ምንም እንኳን ካሜሮን በሀገሯ ብትጫወትን፣ ግን መርሳት የሌለብን ነገር ትልቅ ጫና አለ። ጫናው እንደውም የመጀመሪያ ግብ እንዲቆጠርባቸው አድርጓል። ብዙ አንግል ተመልሶ ትክክል እና ይህ ነው ሌላ የፈለኩት። ይሄኛው ጫና ምናልባት እኛ ልንጠቀምበት ከቻልን ምናልባት ውዙ ነገር ይዘንበት የምንወጣ ይመስለኛል። በተለይ ደግሞ በመጀመሪያዎቹ ደቂቃዎች ላይ ያለንን ኃይል በሙሉ ተጠቅመን ጨዋታውን ለመውሰን የምናደርገው ጥረት የጨዋታው ተርኒንግ ፖይንት፣ በተለይ በእኛ በኩል ለዘመናት የብሔራዊ ቡድናችን ችግር የሆነ የቆመ ኳስና ተሻጋሪ ኳሶች ቀርፈን የምንመጣ ከሆነ ወይም ለእነዚህ ጉዳዮች መፍትሄ አዘጋጅተን ወደ ሜዳ የምንገባ ከሆነና እንዳልኩ ደግሞ በመጀመሪያዎቹ ደቂቃዎች ላይ ጥሩ ነገር ለማሳየት የምንጥር ከሆነ ከሜሮን ላይ ጫና ማሳደራችን አይቀርምና ትናንትና እንደተመለከትም ከሜሮን ሁለቱ ስንጫ ስንቶች ባይኖሩ ምን እንኳን በብዙ ነገሮች ጨዋታ ዶሚኔት አድርገው ይጫወቱም ግን፣ ሁለቱ ስንጫ ስንቶች ባይኖሩ ጨዋታውን የሚያያቸው ምች ነበር እና በቀጣዩ ጨዋታ ምናልባት ይሄኛው ነገር ሊደገም ስለሚችል በእነዚህ ነገሮች ላይ በጠቀስኳቸው ነገሮች ላይ ምናልባት የተከሰተን የምንገባ ከሆነ ከጨዋታውን ዘነገር ይዘን መጣ ይመስላል። የአፍሪቃ ዋንጫ የምድቡ የመጀመሪያ ግጥሚያውን እሁድ ጥር አንድ ቀን ከኬፕ ቬርዴ ቡድን ጋር ያካሄደው የኢትዮጵያ ብሔራዊ ቡድን በመቀጠል ሐሙስ ጥር አምስት ቀን ካዘጋጇ ካሜሩን ጋር ይፋለማል። ሶስተኛ ጨዋታውን ሰኞ ጥር ዘጠኝ የሚያከናውነውም ትናንት አዘጋጇ ካሜሩንን ካስጨነቀው የምድቡ ሌላኛው ብርቱ ቡድን ቡርኪና ፋሶ ጋር ነው። ያውንዴ ከተማ ውስጥ ሲመራ የነበረው ካሜሩን አርባኛውና የመጀመሪያው መደበኛ አጋማሽ ተጠናቆ በተጨመረው ሶስተኛ ደቂቃ በአጠቃላይ በፍጹም ቅጣት ምቶች ባገኛቸው ድሎች ትናንት ቡርኪና ፋሶን ሁለት አንድ አሸንፏል። የመጀመሪያ ዙር ግጥሚያዎች ዛሬና ነገ ቀጥለው እስከ ረቡ ይከናውኑና ሐሙስ ሁለተኛ ዙር ግጥሚያዎች ይቀጥላሉ። ፍራንክ ቡንደስሊጋ በሳምንቱ መጨረሻ በተከናወኑ የጀርመን ቡንደስሊጋ ግጥሚያዎች ፍራንክፉርት የማታ ማታ ድሉን በቦሩሲያ ዶርትሙንድ ተነጥቋል። መሪው ባየር ሚንሽን በቦሩሲያ ሚንሽን ግላድ ባህ ሽንፈት ገጥሞታል። ዘጠኝ ተጫዋቾቹን በኮቪድ-19 ማሰለፍ ያልቻለው ባየርን ሚንሽን ቅዳሜ ዕለት በሜዳው አሊያንስ አሬና በቦሩሲያ ሚንሽን ግላድ ባህ የሁለት ለአንድ ሽንፈት ገጥሞታል። ለቦሩሲያ ሚንሽን ግላድ ባህ እጅግ ወሳኝ በሆነው ድል ባየር ሚንሽን ታዳጊ ተጫዋቾችን ለማሰለፍ ቢገደድም ሽንፈቱን ግን አስተናግዷል። ለባየር ሚንሽን ዘጠኝ ወሳኝ ተጫዋቾች በኮቪድ ምክንያት ካለመሰለፋቸው በተጨማሪ ቺፖሞቲንግ ሞቲንግ ና ዛር ለአፍሪቃ ዋንጫ ግጥሚያዎች በቡድናቸው ውስጥ አልተገኙም። በሌሎች ግጥሚያዎች ትናንት ቮልስቡርግ በቦሁም አንድ ለዜሮ ተሸንፏል። የቦን ከተማ ተጎራባች ኮልኝ ሄርታ ቤርሊንን ሶስት ለአንድ ድል አድርጓል። በቅዳሜ ግጥሚያዎች ፍራይቡርግ ከአርሜንያ ቢሌፌልድ እንዲሁም ባየር ሌቨርኩሰን ከኡኒየን ቤርሊን ጋር ሁለት እኩል ተለያይቷል። ሽቱትጋርትና በደረጃው መጨረሻ ላይ የሚገኘው ግሮይተር ፊውርትስ ያለምንም ግብ አቻ ወጥቷል። ሆፍናይም አውግስቡርግን 3 ለ1 ላይፕሲግ ማይንስን 4 ለ1 እንዲሁም ዶርትሙንድ ፍራንክፉርትን 3 ለ2 አሸንፏል። በዚህም መሰረት የቡንደስሊጋውን ደረጃ ባየርን ሚንሽን በ43 ነጥብ ይመራል። ቦሩሲያ ዶርትሙንድ በ37 ነጥብ ይከተላል። ሆፍናይም 31 ፍራይቡርግ 30 ነጥብ ይዘው ሶስተኛና አራተኛ ደረጃ ላይ ይገኛሉ። አርሜኒያ ቢሌፌልድና ግሮይተር ፊርትስ በደረጃ ሰንጠረዡ ግርጌ 17ተኛና አስራ ስምንተኛ ላይ ሰፍሯል የእንግሊዝ ኤፍ ኤ ካፕ ግጥሚያ በእንግሊዝ ኤፍ ኤ ካፕ ግጥሚያዎች በሳምንቱ መጨረሻ ሲከናወኑ ቆይቷል ዛሬ ማታም ማንቸስተር ዩናይትድ ከአስቶን ቪላ ጋር ይጋጥማል ትናንት ሊቨርፑል ሽሪውስበሪ ታውንን አራት ለአንድ ሲያንኩታኩት ሃሮጌት በሉቶን ታውን የአራት ለዜሮ ብርቱ ሽንፈት ገጥሞታል አርሰናል በኖቲንጋም ፎረስት አንድ ለዜሮ ተሸንፏል ቶትንሃም ሆትስፐር ሞርካምብለን ሶስት ለአንድ ድል አድርጓል game dah የዓለማችን እውቁ የሜዳ ቴኒስ ተጫዋች ኖቫክ ጄኮቪች በአውስትራሊያ የኢሚግሬሽን ኃላፊዎች ከአውስትራሊያ ሊባረር እንደሚችል ተገለጠም። ያለ ኮቪድ ክትባት ሜልቦርን ከተማ የሚገኘው የ34 ዓመቱ ሰርቢያዊ ቪዛው ሊሰረዝበት እንደሚችል ተገልጧል። ምንም እንኳን ያ ሁሉ ቢከሰትም እዚሁ መቆየትና የአውስትራሊያ ግጥሚያን ለመወዳደር ሙከራ ማድረግ እፈልጋለሁ ሲል በትዊተር ጽሑፉ አሳውቋል። የአውስትራሊያ የሜዳ ቴኒስ ግጥሚያ የሚቀጥለው ሳምንት ይጀምራል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺነኝ መልካም ጊዜ። ጤና ይስጥልኝ።